እንደምን ሰነበታችሁ ውድ አድማጮቻችን፣ ይህ ዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ቋንቋ ስርጭታችን ነው። ውድ አድማጮቻችን፣ ዛሬ ሁለተኛውን የሩብ ዓመት የመጽሐፍ ቅዱስ ጥናታችን ይዘን እንቀርባለን። በዛሬውም የመጽሐፍ ቅዱስ ጥናታችን የሚካፈሉትን ላስተዋውቅና ጸሎት አድርገን ወደ ጥናታችን እንገባለን። ወንድሜ በረከት በለቀ፣ እህቴ ትዕትና በለጠ፣ እንዲሁም ደግሞ በማወያየቱ እኔም ወንድማችሁ ሙሉና ብሬያችሁ ምቆይ ሲሆን የቴክኒክ ቁጥጥሩን ወንድማችን ይራናል አብሮን ይቆያል ዛሬ የምናጠናውን ርዕስ ላስታውቅና ወንድማችን በረከት አጭር ጸሎት ታደርግልናለህ ሞት በኃጢአት በተበከለች አለም ይላል የዛሬው የመጽሐፍ ቅዱስ ጥናታችን ርዕስ ወንድማችን በረከት ጸሎት አድርግና ጥፍላ ቅዱስ አባታችን እስከዚህ ሰዓት ድረስ ያቆየህን በሰላም ያቆየህን አንተነህ በጤና ያቆየን አንተ ነህ። እናመሰግንሃለን። ጌታ አባቶይ አሁን ደግሞ በፊትህ ቀርበናል። አንተ መካከላችን እንድትገኝ ቃልም በምናጠናበት ጊዜ በምንወያይበት ጊዜ በመንፈስህ በእያንዳንዳችን ውስጥ አንተ እንድትናገር ይህንንም የሚስ የሚያደምጡት ደግሞ የሚባረኩበት እንዲሆን እንድታደርግ እንለምንሃለን። በነገር ሁሉ ምራን። በጌታ ኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ይባርክ። እንደሚበረከት እንደዚህ ይላል የዛሬው የመግቢያ ጥቅሳችን ወይም ደግሞ የዛሬውን ጥናታችንን ዋና ፍሬ ሐሳብ የምናገኘው በሮሜ ምዕራፍ 5 ቁጥር 12 ላይ ነው። እንደዚህ ይላል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። እንግዲህ ሳምንትም እንዳጠና ነው ፍጹም በሆነችው ዓለም ላይ ኃጢአት ጅማሮ እንዴት እንደነበረ ሳምንት አይተናል። አሁን ያም ጅማሩ በሰማይ እንደነበረና በሰማይም የነበረው ያ ሉሲፈር በኋላ ሰይጣን የተባለው ከሰማይ ስፍራ እንዳጣና ወደ ምድር እንደተጣለም በራእይ ምዕራፍ 12 ላይ አንስተናል። ታዲያ እዛ ላይ ወደ ምድር በሚጣልበት ጊዜ ምድር ላይ ደግሞ አዲስ ፍጥረት የሆነው የሰውን ልጅ ታሪክ አዳምና ሔዋንን የምናይበትን ክፍል ነው በዚህ ሳምንት የምናየው። ስለዚህም እግዚአብሔር ምን አደረገ ይህ ሉሲፈር ወይም በኋላ ሴጣን የተባለው ወደ ምድር ከወደቀ በኋላ አዳምና ሔዋንን በማሳሳት የእግዚአብሔር የሆነውን ደስታ ማበላሸት እንዳሰበ እና ለፈተናም እንደሚያጋልጣቸው ተገነዘበ። ስለዚህም እግዚአብሔር ምን አደረገ? ቅድሚያ አስጠነቀቃቸው። በመሆኑም በአዳምና በሔዋን ውድቀት ዙሪያ ይህንን እያሰፋ እንሄዳለን፣ እንዴት ኃጢአትና ሞት አለማችንን እንደወረሰ ያኔ በኤደን ገነት እግዚአብሔር የተስፋን ዘር ደግሞ እንዴት እንደተተከለ በዚህ ሳምንት እንወያያለን። የመጀመሪያው ውይይቴን ሐሳብ ማቀርበው ወደ ወንድሜ በረከት ይሆናል። ወንድሜ በረከት ምንድን ነው? እኔ ላነሳ የፈለግሁት ዛሬ የመጀመሪያው፣ ቅድም እንዳልነው፣ በዚች ክፍል ላይ ሞት በኃጢአት በተበከለች ዓለም በሚለው ርዕስ ውስጥ መጀመሪያ እግዚአብሔር የተናገረው ለአዳምና ሔዋን ከፈጠረ በኋላ በጣም በውጥረት የተሞሉ ቃላቶች አሉ። ይህም የሚገኘው በዘፍጥረት ሁለት ከአስራ ስድስት ከአስራ ሰባት ባለው ክፍል ነው። ለነገሩ ሞት ራሱ የሚለው ሐሳብ ለአዳምና ለሔዋን እንግዳ ነገር ነበር። ነገር ግን እግዚአብሔር እንደዚህ ይላቸዋል፤ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፤ ከእርሱ በበላህ ቀን ሞትን ትሞታለህ። እግዚአብሔር ይሄንን ያስጠነቀቃቸውን ሐሳብ ግን አዳምና ሔዋን ይህንን ትእዛዝ እንዴት ነው ያስተናገዱት? አመሰግናለሁኝ ሙሉነህ። እንግዲህ የምናውቀው ታሪክ ቢሆንም እንግዲህ ደግሞ ዛሬም እንደገና እንመረምረዋለን። ይህን ታሪክ ግን የምንመረምረው እንግዲህ ሙሉ ሰንበት ትምህርቱ ወይ ሙሉ ሶስቱን ወር ከምናጠናው ሐሳብ ጋር እያያያዝን እንድንሄድ ነው እና እንዳልከውም ባለፈው ሳምንትም እንዳለው እግዚአብሔር ፍጥረታቱ በግድ እንዲያመልኩት በግድ እንዲታዘዙት አይፈልግም። በፍላጎታቸው እሱን እንዲያመልኩት እንዲታዘዙት፣ እንዲከትሉት ይፈልጋል። ግን ምርጫውን ያስቀምጣል። እሺ ብትሉ፣ ብትታዘዙ የምድርን በረከት ትበላላችሁ ያለበትን ቦታ እናስታውሳለን። ባትታዘዙ ግን ደግሞ ሰይፍ ብሎ ያስቀመጠበትን። በዘመናት ሁሉ ይሄ ሀሳብ አለ። እግዚአብሔር መዳኛ መንገድን ያስቀምጣል እንጂ ምን አያደርግም? አያስገድድም። ይሄንን ሐሳብ ነው እዚህም ቦታ ላይ የምንመለከተውና ሞት የሞትን ጉዳይ ሲያስቀምጥ እንመለክታልና እንግዲህ የእግዚአብሔር ብቻ የተናገረው ነገር ቢሆን ብዙ ችግር አይፈጥርባቸው ይችል ነበር አይደል ግን ሰይጣን መጣና ደግሞ ምን አለ ሌላ አይነት ሀሳብ ሲያመጣ እንመለክታልና ለሔዋን ነው ደግሞ ይህን ሀሳብ ያቀረበው ሔዋን ብቻዋን ባለችበት ፍሬዋ ለመብላት ያማረች እንደሆነች እስቺ ፍሬ እንደ የተከለከለችዋ ፍሬ እያለች እንዴት ታምራለች እያለች ባለችበት ሁኔታ ምን አለ ሀሳብ አመጣ እና ያ ሀሳብ መጀመሪያ እንደ ሁሉም ተከልክለዋል፣ ሁሉንም አትብሉ ብሏችኋል። እንዲ ያለ እንግዲህ ዘፍጥረት ምዕራፍ ሶስት ከቁጥር አንድ ጀምሮ ማንበብ ይቻላልና፣ እሷ ደግሞ ምን አለች? አይ ከሌላውማን በላለን፣ አንድ እንዳትበሉ ብሎ ግን ያለን አለ ብሎ ሲያስቀምጥና ያለና በዛ ውስጥ እንግዲህ በእባብ ተመስሎ ነው የመጣው በዛ ውስጥ ሊያሳምናት መሞከር ጀመር። ትሞታላችሁ ነው እግዚአብሔር ና ያለ የነበረው ሰይጣን ግን ምን አለ? አትሞቱም፣ አትሞቱም እንደውም እያለ መልካም መልካም ነገርን ያችን ፍሬ ቢበሉ ሊያጋጥማቸው የሚችለውን መልካም ነገር ሲያስቀምጥ እንመለ እግዚአብሔር ዛሬም እንድንታዘዝ ሲጠይቀን ቃሉ ላይ እንድንመሠረት የእኛ ስሜት ሳይሆን የእሱ ቃል እርሱ ያስቀመጠው ነገር ባያሳምነንም በእርሱ ቃል ለመሄድ ፈቃደኞች መሆን እንችል። እግዚአብሔር ይዳል። እግዚአብሔር ባርክ ወንድሜ፣ በረከት እውነት ነው። በየዕለቱም ደግሞ የምርጫ ጥያቄዎችና የእኛ ውሳኔዎች አሉ። መርሳት የለብን ለእያንዳንዱ ጥያቄዎች የምንወስናቸው ውሳኔዎች ደግሞ የየራሳቸው የሆኑ ውጤቶች አሏቸው። ያንን መርሳት የለብንም። እናም በሚጋጩብን ጊዜ አሁን ወንድሜ በረከት እንዳልከው የእግዚአብሔርን ቃል የዓለምንም ምክንያታዊነት ልንቀበል ሁለተኛ ደግሞ ስንመረምር የእኛ ሐሳብን ሳይሆን የእግዚአብሔርን ቃል ብንታመን ጥሩ ነው። በመጨረሻም ቢጠቅመንም ቢጎዳንም ማይችሉ ነገሮች ብለን የያዝናቸው ግን እግዚአብሔር ለፈተና ሊያስቀምጣቸው ስለሚችል፣ እነዛ ውሳኔዎቻችንን ሁልጊዜም ከእግዚአብሔር አንጻር ብናይ ጥሩ ነው የሚል ሐሳብ አለ። ታዲያ ወደሚቀጥለው ሐሳብ ልሂድ ወደ እህቴትትና ልምጣ። እንዳለመታደል ሆኖ በዛች ፍጹም በሆነችው ኤደን ገነት ውስጥ ሴቷ ተታለለች በእባቡ። ግን ሴቷ ስትታለል አሁን ያነሰናቸውን ነጥቦች እንደመነሻ አድርጊና ዘፍጥረት ሶስት ከአንድ እስከ ሰባት ባለው ሀሳብ ላይ የእግዚአብሔርን ቃል ወይም የእባቡን ቃል ለመስማት ሔዋን የተጠቀመችበት መለያ ምን ነበር? ቅድም እንደተነሳው በረከት እንዳነሳው ሴጣን የተጠቀምባቸው መንገዶች ትንሽ ረቀቅ ያሉ ነበሩ። የእግዚአብሔርን ቃል ለወጥ አድርጎ ለማምጣት ወይም ደግሞ የተሻለ ሀሳብ አድርጎ ለማቅረብ የራሱን ሀሳብ በእግዚአብሔር ቃል ላይ ተመስርቶ ነበረ እና መጀመሪያ ያው እግዚአብሔር ሁሉንም ከልክሏል ብሎ በጥያቄ መልክ አቅርቦ ላት ነበረ። ነገሩን ጠቅለል አድርጎ ማለት ነው እንዳል እንዳልከለከለ ተናገረች። ወደ ድርድር ውስጥ እንደገባች እንመለከታለን ቁጥር አንድ ላይ። ከዛም በኋላ ደግሞ ያነሳው ሀሳብ ምን ነበረ? እሷ ካነሳቸው ሀሳብ ተነስቶ የእግዚአብሔርን የተናገረውን ቃል በተቃር ነው በፊት ለፊት አይ አትሞቱም ብሎ እግዚአብሔር ትሞታላችሁ ብለን አይ አትሞቱም እኮ ብሎ ሀሳቡን በተቃር ነው ሲያስቀምጥላት እንመለከታለን። ከዛም በመጨረሻ እንደውም የተሻለ ነገር እንዳለ ስለሚያውቅ ያንን እንዲቀርባችሁ እኮ ያሰበ ነው እግዚአብሔር ብሎ እንደ እግዚአብሔር ክፉና ደጉ እንዳታውቁ እየከለከላችሁ እኮ ነው የሚል ሀሳብን አቀረበላትና ይህንን ሀሳብ ከሰማች በኋላ እሷ ለመወሰን የተጠቀመችባቸው መንገዶች በጣም ይገርማሉ። ከራሱ አንጻር ነው ነገሮችን ሁሉ ማየት የጀመረችው። መጀመሪያ ከእይታ ከምግብነቱ አንጻር ስታይ ምን አለች ይላል ቁጥር ል ዘፍጥረት ሶስት ስድስት ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ አየች ይላል። የመጀመሪያ ሀሳብ ከመብል አንጻር ነው ዛፉን የተመለከተችው። ስታየው ለመብላት በቃ ጥሩ የሆነ ዛፍ ነው። ከዛ ደግሞ ከእይታ አንጻር ደግሞ ስትመለከት ለአይንም እንደሚያስጎመች ተመለከተች ይላል ሁለተኛ ነጥብና ከአይኗ አንጻር ከምታየው ነገር አንጻር ደግሞ በጣም የሚያስደስት የሚያስጎመጅ ነገር መሆኑን አየች። ከዛ በሶስተኛ ደረጃ ደግሞ ለጥበብ መልካም እንደሆነ አየች ብሎ ይናገራል። ና እነዚህ ሶስቱ ምክንያቶች ነበሩ እሷ ወደ ውሳኔ እንትደርስ ያደረጋት፣ ሁሉ ነገር ከራሷ አንጻር ማለት ነው። ከመብል አንጻር ለመብላት ጥሩ ነው። ከእይታ አንጻር ይማርካል በጣም ለመብላት የሚያስጎመጅ ነው። በሶስተኛ ደረጃ ደግሞ ጥበብን ይሰጣል ብላ በራሷ አሰበች ይላል እና እነዚህ ነገሮች ብዙ ጊዜ እኛም ራሳችን የምንወድቅባቸው ነገሮች እግዚአብሔር ካስቀመጣቸው ነገር ይልቅ እኛ ከምና የምናስባቸው ሪዝናውት ከምናደርጋቸው ነገር አንጻር ነው ብዙ ውሳኔዎችን የምንወስ ነው። አስቀድሞ ግን የእግዚአብሔር ቃል በግልጽ አትብሉ ብሎ አስቀምጦ ሳለ ማለት ነው እና ይሄ በጣም አሳዛኝ የሆነ ውሳኔ ላይ እንድትደርስ አደረጋት ማለት ነው እና አንዳንድ ሰዎች ምን ይላሉ እንግዲህ እግዚአብሔር ይሄን ክፉና ደጉ እንዳያውቁ የከለከለበት ምክንያት በጸጋው፣ ክፋትን እንዳያውቁ የከለከለበት ጥሩ መልካም የሆነ መንገድ ነበረ። ነገር ግን እነሱ አልፈው እግዚአብሔርን ሳስተላልፈው ክፋትንም ለማወቅ እንደተዳረጉ ማየት እንችላለን። ከታሪካችንም ስናይ እናን ሰዎች ምን ይላሉ፣ እውቀት፣ ማንኛውም እውቀት በቃ ጠቃሚ ነው፣ ዋና እውቀት መሆኑ ነው ብለው ይላሉ። ነገር ግን ክፉን ማወቅ ምን ያህል አስከፊ እንደሆነ፣ የእውቀት አይነቶች የምናውቃቸው ነገሮች የተለዩ ሊሆኑ እንደሚገቡ ከአዳምና ከህዋ እንድምምድ ማየት እንችላለን ማለት ነው እና እነዚህ የወሰነቻቸው ውሳኔዎች የራሷን አስተሳሰብ ተመርኮዛ የወሰነቻቸው ውሳኔዎች ክፋትን እንዲያውቁ መንገድን ጠረገላቸው ያ ክፋትን ማወቅን ደግሞ እስከአሁን ድረስ የማንወጣው ትልቅ ውድቀት ውስጥ ሰብአዊ ዘርን አለምን በሙሉ ሊከትት የቻለ ውድቀት እንደሆነ ማየት እንችላለን እግዚአብሔር ይባርክሽ በጣም ግልጽ በሆነ አስቀምጠሸዋል ይሄ ዛሬም ቅድም እንዳልኩት ዛሬም በእኛ ህይወት ውስጥ ለሚመጡ ጥያቄዎች መልስ ለመስጠት በተለይ ወደ ስህተት ለሚመሩ ወደ ኃጢአት ለሚመሩ ምርጫዎቻችን ትክክል እንደሆኑ ለማቅረብ የምንጠቀምባቸው ሆኖ ነው የምናየው እነዚህ አሁን ያስቀመጥሻቸው ሀሳቦች። ነገር ግን አንድ እኔ ማስቀመጥ የምፈልገው ነገር የእግዚአብሔር ትእዛዝ ግን ግልጽና ግልጽ ነበር። ያም ምንድን ነበር? ይችን ፍሬ አትብሉ፣ ከእርሶም በበላችሁ ቀን ሞትን ትሞታላችሁ። ዛሬ ግን የተለያዩ ምክንያቶችን በመደርደር የእግዚአብሔርን ሐሳብ እኛ ለማድረግ ከፈለግነውና ከጓጓነው ነገር ጋር ለማጣጣም ስንታገል እናያለን። እና ውጤቱም ትእዛዝንና ወጥመድን ቅድም እንዳላችሁት ወጥመዱን ሰይጣን ሲያቀርብ ልክ አሁን ባቀረበው አቀራረብ ነው። እኛስ ያንን እንዴት ነው የምናየው የሚለውን ሐሳብ ነው እስ ከዚህ ካቀረበባቸው ወጥመዶች አንደኛው ምንድን ነው የሚለው ዘፍጥረት ሦስት አራት ላይ እንደዚህ ይላል። እባብም ለሴቲቱ አላት ሞትን አትሞቱ ይህ ውሸት በዘመናት ሁሉ የሚደጋገምባቸው ወይም ደግሞ በተለያዩ መንገዶች የሚቀርብባቸው ውሸት ሆኖ እናያለን። ወንድም የበረከት እነዚህ ውሸቶችን እስቲ እንዴት ነው ሲደገሙ የምናያቸው? እግዚአብሔር ይባርክ። እንግዲህ እንዳልከው ነው። ይሄ ከውሸቶቹ ዋና ዋና ከሆኑት መካከል አንዱን ነው እንግዲህ እየወሰደ አትሞቱ አትሞቱም እና ሰይጣን ይህንን ብሎ እንደውም ዘላለማዊ ትሆናላችሁ፣ እንደውም እንደ እግዚአብሔር ትሆናላችሁ እያለ የሚያምር የሚያምር ነገር ፍሬውን በመብላታቸው እግዚአብሔር ቅድም እንደተባለ የደበቀባቸው ነገር ወይም ያስቀረባቸው ነገር እንዳለ ለማሰብ ወይ እንዲያስቡ እንድታስብ ሔዋን ሲያደርግ እንመለከታልና፣ ይሄው እውነት ይሄው ውሸት ደግሞ አትሞቱም፣ በተለይ የሚለው ውሸት በዘመናት ሁሉ አለ። ዛሬም ድረስ ሰዎች ምን ብሎ ያምናሉ ሰው ሲሞት ነፍስ የምትባል የሆነች ንቃት የራሷ ንቃት ህሊና ያላት ወታ፣ ወይ ወደ ገነት ወይ ወደ ገሃንም ወይ ወደ መንጽሄ የሚባልም ቦታ አለ፣ ወይ ፐርጋተር የሚሉት አለ፣ በዛ ትሆናለች ብለው ያስተምራሉ። ይህ ትምህርት በቢሊየን የሚቆጠሩ የዓለም ሰዎች ዛሬ የሚያስተምሩት ነው። ብዙ እምነቶች በክርስትና ስም የሚጠሩትን ብዙ እምነቶች ይህንን ተቀብለውታል። በሚያሳዝን ሁኔታ እና በግብፅ ታሪኮች ውስጥ እንግዲህ አስክሬኑን ሲያደርቁ የምንመለከትበት ሁኔታ ህያውነቱን በመጠበቅ ሰውየውን አቆይተው በኋላ ደግሞ የሚል ሀሳብ እናገኛል ህያውነቱን ግን ህያው መሆኑ አለ በኋላ እሱ ሰውየ ሙሉ ለሙሉ ሞቷል ማለት አይደለም የሚለውን ሀሳብ ለማጠንከር ሲጠቀሙ በግሪክ በተለይ በግሪክ አስተምሮ ውስጥ ይሄ በጣም ዋና እና እንደውም ለብዙ እምነቶች ዛሬ ላሉት በክርስትና ስም ለሚጠሩት እምነቶች ይህንን ትምህርት በደንብ አድርጎ የሰጠው የግሪክ ፍልስፍና ነው ተብሎ ይታመናልና ፈላስፋዎቹ በደንብ አድርጎ ይህን ነገር አስተማሩ። አንሞትም። እንደውም ሞት ሲባል አንድ ሰው ሌላ በሌላ አይነት ሁኔታ ወዴት ይሄዳል? ወይ ወደ ሰማይ ይሄዳል ጥሩ ከሰራ በዚህ ምድር ላይ ወይም ደግሞ ጥሩ ካልሰራ እያሉ ደግሞ ከአንደኛው ተፈጥሮ ወደ ሌላኛው ተፈጥሮ መለወጥ ነው ነው። አዎ እሱ ደግሞ ሌላኛው አይነት ደግሞ አለ። እሱ ደግሞ እሱ ሀሳብ ብቻ ንቃተ ሊና ያለው ሀሳብ አለ። አንደኛው ተፈጥሮ ደግሞ ሪንካርኔሽን ብለው ደግሞ ሌላ የሚያስተምሩት ደግሞ አይነት ትምህርት አለ። በተለይ በቡዲዝም ላይ ደግሞ ሌላ አይነት ሁኔታ እናገኛልና ነጥቡ ምንድን ነው? እሱ ይሄንን ውሸት ይሄንን ውሸት ቅንዓት ሞትም የሚለውን ውሸት ሰይጣን በደንብ አድርጎ በትምህርቶች ውስጥ ዛሬ ባሉ በክርስትናም ሆነ ከክርስትና ውጭ ባሉ ትምህርቶች ውስጥ በደንብ አድርጎ አስተምሯል። ከዛ ሙታንን መጥራት የሚለው ሀሳብ ሲመጣ እናያለን። ያ ብቻ አይደለም። ዛሬ እንግዲህ ሰዎች ሲሞቱ ፍታት የሚባል ነገር ይደረጋል። በሌላው የክርስትና ፍታት ይደረጋል። ፍታቱ ምንድን ነው? ጉዳዩ እንግዲህ ያ ሰው አጥፍቷል። ኃጢአቱን ደግሞ እኛ ቄሶቹ ወይም እኛ እዚህ ያለነው ቅዱሳን ምን እናድርግለት፣ እናስፈታው የሚል አይነት ሀሳብ፣ ብዙ ጸሎት ከተደረገለት ብዙ አይነት ለሱ የሆነ መልካም መልካም ነገር በሱ ስም መልካም ከተደረገ ያ ሰው ከገሃነም ወጥቶ ወደ ገነት ሊሄድ ይችላል የሚል ትምህርት አለ። ይሄ በእምነት በእርግጠኝነት የሚናገሩት ነገር ነው፣ መጽሐፍ ቅዱስ ሳያስተምረው ማለት ነው። አትሞትም የሚለው ትምህርት ከዚህ ጋር ተያይዞ ያለ ነው። ከዛ አርባ ቀን ይባላል፣ ሰማንያ ቀን ይባላል። ለዛ ሰው ምን እየተባለ ጸሎት ለማድረግ እየተባለ ያ ሰው ሲጸለይለት ደግሞ ምን ይሆናል? ወደ ገነት ሊገባ ይችላል እየተባለ ይታሰባል እና ለዛ ሰው ተብሎ ነው የአርባ ቀን የአርባ ቀን የሚደረገው ነገር ወደዚህ የሚመጣውና ብዙ አይነት ነገሮች ናቸው ከዚህ ጋር ተያይዘ ያሉት። እንግዲህ በዚህ ሶስት ወር ውስጥ ከዚህ በኋላ ባሉት ሁለት ወር ከምናምን ላይ እነዚህንም እየፈታን የምንሄደው በጣም ብዙ ጉዳዮች አሉ እየተነሱ የሚሄዱ እና በጣም ብዙ ጥያቄዎችን መጽሐፍ ቅዱስ ላይ ያሉ ጥቅሶችን ተንተርሰው የሚነሱ ጥያቄዎችንም እንፈታለን። እና ዛሬ ግን ለዚህ እነዚህን ትምህርቶች አምጥቷል። ይሄ አትሞቱም የሚለው ነገር ይሄ ውሸት፣ እግዚአብሔር ትሞት አላችሁን ያለው በእርግጥም ሞት እንዴት እንደመጣ ተመልክተናል። ስለዚህ አንደኛው ማታለያው አድርጎ ያቀረበው ምንድን ነበር? አትሞቱም ነው። አሁን እንዳልከው ብዙ አስተምሮዎች ይህንን ያስተምራሉ። እንግዲህ አሁን በአለማችን በጣም በክርስትናው፣ ቅድም እንዳልከው ሳይንሱም፣ ቴሌቪዥኑም፣ ፊልሞቹም ሁሉ እችን ነፍስ አትሞትም እየሰበኩ ነው በጣም በሚገርም ሁኔታ። አሁን አንዱ ከሚያስተምሩ ክርስትናን በአለማችን በጣም ትልቅ ከሚባሉ አንዱ የካቶሊክ እምነት ነው። በካቶሊክ እምነቱት ፍራንሲስ፣ ፖፕ ፍራንሲስ እንደዚህ ይላሉ ዘ ሶልስ ኢን ሄቨን አሲስት አስ ዊዝ ዜር ፕሬየርስ ዋይል ዊ አሲስት ዘ ሶልስ ኢን ፐርጋቶሪ ስሩ አወር ጉድ ወርክስ ፕሬየር ኤንድ ፓርቲሲፔሽን ኢን ዘ ዩኮክራይስት ይላል። ምንድን ነው ይሄን አሳብ የሚለው? ምንድን ነው አሁንም ነፍስ አትሞት ምን እቺ ትልቁ ቤተ ክርስቲያን በዓለማችን ክርስትና ውስጥ ትልቅ ድርሻ ያላት ቤተክርስቲያን ይሄንኑ ትምህርት በቢሊዮን የሚቆጠሩ ተከታዮች ያላቸው ካቶሊኮች ነገር ግን እነሱ እንኳን ይህን ትምህርት ሲያስተምሩ ነው የምናየው። የሚያሳዝነው ግን አዳምና ሔዋን ብቻ ሳይሆኑ ይህንን የተቀበሉት ዛሬም እኛ መቀበላችን ነው። ምክንያቱም እንደዚህ የሚል ትምህርት ስላለ እንደዚህ ይላል። በዮሐንስ 5፥28 ላይ እንደዚህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደረጉ ለሕይወት ትንሣኤ፣ ክፉንም ያደረጉ ለፍርድ ትንሣኤ ይወጣሉና፣ በዚያ አትደነቁ። እንግዲህ ውድ አድማጮቻችን ይሄ ዮሐንስ ወንጌል ምዕራፍ አምስት 28 ብዙ ጥቅሶችን ማንሳት እንችላለን፣ ከሰዓት አንፃር እንጂ ነገር ግን ምን ይለናል በግልጽ በመቃብር ያሉቱ ጻድቃኑ፣ ኃጢአኑ የት ናቸው ያሉት? ይለናል በመቃብር ውስጥ። እንግዲህ ይህንን ነው ሰይጣን በሰዓቱ ለአዳምና ህዋን ፈተና አድርጎ ያቀረበው። ታዲያ እኔ ወደሚቀጥለው ሐሳብ ልለፍ። እህቴት የተናጋ ስመጣ ምንድን ነው የሚል ሐሳብ ያለው ቀጥሎ ምን ሆነ ነው በዘፍጥረት 3 ከሰባት እስከ 19 ላይ ቅድም መግቢያ ያነሳ ነውም። በሮሜ 5 12 ላይም አለ የዚህ የአትሞቱ ማታለያ ወይም ደግሞ በነገራችን ለውድ አድማጮቻችን መርዝን በማርም ጠጡት፣ በውሃም ጠጡት መርዝነቱ ይቀራል አይቀርም፣ ይገላል። ስለዚህ ሔዋን በዚህ በዳቦስ በተቀባ መርዝ አትሞቱም ትምህርት ወይም እንደ እግዚአብሔር ትሆናላችሁ ትምህርት ተታለለች። ውጤቱ ምን ሆነ? ብዙ ውጤት ነው የመጣው እንግዲህ በመተላለፋቸው ምክንያት በምንም አውቃም ቢሆን ሊሆነ ብላ የወሰነች ውሳኔም ቢሆን ተታላም ቢሆን አንድ ወድቃለች። በዛ ምክንያት ብዙ ክስተቶች ተከስቷል ና ገና ሲጀመር ጀምሮ እግዚአብሔር ያ እንደሚሆን አስቀድሞ ነግሯቸዋል ና የሚሆኑት ነገሮች ውጤቶች ወደፊት የሚሆኑትን በማየት እግዚአብሔር የተናገራቸውን በምናይበት ጊዜ በመጀመሪያ ደረጃ የተከሰተው ክስተት ምንድን ነው? ከስነ መለኮት አንጻር በጣም ትልቅ የሆነ ለውጥ ነው የተከሰተባቸው። ያ ምንድ ነው? ከእግዚአብሔር መሸሸግ ነበረ የመጀመሪያ ምርጫቸውን ያደረጉት እና ዘፍጥረት ሶስት ስምንት ላይ ምን አደረጉ ይላል። ፍሬውን በበሉ ጊዜ ከእግዚአብሔር እንደተሸሸጉ እነርሱም፣ ቀኑ በመሸ ጊዜ ይላል የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙት። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። በፊት በጣም የሚናፍቅ የነበረውን የእግዚአብሔርን ድምጽ አሁን ገና ሲሰሙት ከርቀት ራሱ የሚሸሸጉት የሚፈሩት ድምጽ ሆነባቸው እና መጀመሪያ ያደረጉት ነገር የተከሰተው በነሱ ላይ ከእግዚአብሔር መለየት ከእግዚአብሔር መራቅ መሸሽ አይነት ለውጥ ነው በእነሱ ላይ ተከስቶ የምንመለከተው። ከዛ ባሻገር እርስ በርሳቸው ደግሞ እንደገናም ከአስተሳሰባቸው አንጻር የመጣውን ለውጥ በምናይበት ጊዜ እርስ በርስ መተፋፈር እንደገናም ደግሞ አንዱ ሌላውን መክሰስ እንደተጀመረ ማየት እንችላለን እና ቁጥር ሰባት ላይ ምን ይላል? ገና ሲጀመር እንግዲህ የሁለቱ አይኖች ተከፈቱ ይላል፣ እነርሱም ራቁታቸው እንደሆኑ አወቁ፣ የበለስንም ቅጠል ለእነርሱ ለራሳቸው አደረጉ ይላል። ከዛ እግዚአብሔር በመጣ ጊዜ ራቁታቸውን እንደሆኑ እንደተሸሸጉ ይነግሩትና ከዛ ደግሞ ጥያቄ ሲያቀርብላቸው ይህን እንዴት ማን ነገር ራቁትን መሆንን ከዛ ከአዘዝኩ ዛፍ በላህን ብሎ ሲናገር እግዚአብሔር አዳም የመለሰው መልስ ምን ይላል? ቁጥር 12 ላይ አዳም አለ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ዛፉን ሰጠች ከዛፉ ሰጠች በላሁ ብሎ እንግዲህ እሷን ወደ መክሰስ ሲሄድ እግዚአብሔርም ሲከስ እንመለከታለን። ከዛ ቁጥር 13 ላይ እሷ ደግሞ ስትጠየቅ ማንን ከሰሰች? እባብን ሴቲቱ አለች ይህ ያደረግሽ ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላሁ አለች ይላልና ሁለቱም እንግዲህ እርስ በርሳቸው የነበረው መተማመን የነበረው አንድነት የነበረው ህብረት ሲጠፋና የሚካሰሱ የሚተፋፈሩ ሰዎች መሆናቸውን ከዚህ ከተከሰተባቸው አንደኛው ክስተት የመሆኑን ማየት እንችላለን። ከዚህ ቁጥር ሌላ አካላዊ ለውጥም በጣም ትልቅ የሆነ አካላዊ ለውጥም ተከስቶባቸው ነበር እና ምን እንደሚሆን እግዚአብሔር አስቀድሞ ሲናገር ህመም እንደሚሆን እንደገናም ደግሞ በጣም በድካም ብዙ ድካም እንደሚጠይቃቸው በሚያርስበት ጊዜ ምድርን በሚ በሚሰራበት ጊዜ ብዙ ኃይል እንደማትሰጠው እንደሚደክም እንደሚ እሷም እንደምትታምም ይናገራል። ከዛ በመጨረሻ ደግሞ የማይቀር ነገር ነውና እንደሚሞቱ ሁሉ ጭምር እግዚአብሔር ሲያስቀምጥላቸው እንመለክታልና ምን ብሎ ይናገራል? እንግዲህ ይህንን የተወሰነ ሀሳቦችን የሚገልጽልን ሀሳብ ቁጥር አስራ ሶስት አስራ አራት ላይ እግዚአብሔርም እባቡን አለው ስላደረግከው፣ ቁጥር አስራ ስድስት ላይ ይቅርታ፣ ለሴቲቱም አለ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እሱም ገዢሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝኩ ዛፍ በልታልና ምድር ካንተ የተነሳ የተረገመች ትሁን፣ በወት ዘመን ሁሉ በድካም ከእርሷ ትበላለህ አለው። ከዛ ቁጥር 18 ላይ አዳምንም ለሚስቱ ሔዋን ብሎ ቁጥር 19 ላይ ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ አለው ይላልና እንደሚደክም እንደምትታመም እንደገና መጨረሻ ደግሞ እንደሚሞቱ በግልጽ እግዚአብሔር ሲያስቀምጥላቸው እናያለን ማለት ነው እና ስለዚህ በአጠቃላይ በስነ አካባቢዊ ሁኔታም ደግሞ ቅጥም እንዳነበብነው ምድር ቡቃያን በምታበቅልበት ጊዜ አብሮ እሾክም እንደሚበቅል፣ አሜኬላ እንደሚበቅል አካባቢ ሁኔታው ራሱ እንደተለወጠ መጽሐፍ ቅዱስ እንደሚለወጥም ክርስቶስ አስቀድሞ ሲናገራቸው እንመለከታለን እና እነዚህ ነገሮችን ሁሉ ስናይ በዛ እንግዲህ ባለመታዘዝ ሰው የተሰጠውን ነጻ ምርጫ በማበላሸት የመረጠው ምርጫ ያስከተለውን ውጤት ሁሉ እናያለን እና ከእነዚህ ሁሉ ደግሞ የከፋው የሞት ውጤት ነው። እና ሞትን ስናይ በእነሱ ላይ ብቻ ሳይሆን በተፈጥሮ ሁሉ ላይ ነው ሲከሰት የምናየው። ለእነሱም ራሳቸው ወዲያው ያዩት ለውጥ ቢኖር ገና ከፍጥረታት ጀምሮ እያንዳንዱ ቅጠል ሲወድቅ፣ እያንዳንዱ አበባ ሲረግፍ የተመለከቱት ለውጥ ያ ሞት የማይቀርላቸው እንደሆነ ያሳያቸው ነበርና ኤለን ኋይት የጻፈቻቸው መጽሐፍ ውስጥ አንዱ ስትናገር ምን ብላ ታስቀምጣለች? እያንዳንዱ ቅጠል በሚወድቅበት ጊዜ የሰው ልጅ አሁን በዚህ ጊዜ ሰው ሞቶበት ከሚያለቅሰው በላይ በእነዛ በወደቁት የቅጠሎች አማካኝነት በጣም ያለቅሱ እንደነበረ አዳምና ሔዋንን የምትናገርበት ክፍል አለና ይህም በምናይበት ጊዜ እንግዲህ ሞት ምን ያህል በጣም ይሄ ያስከተለው ትልቅ ውጤት እንደሆነ ያለመተላለፋቸው ያመጣው ትልቁ ለውጥ የእንስሳትም፣ የእጽዋትም፣ የሰው ሁሉም ሞት አንደኛው የመጣው ትልቁ ለውጥ እንደሆነ ከነዚህ ማየት እንችላለንና ይሄ ሞት ለነሱ ብቻ አይደለም ለሰብአዊ ዘር በሙሉ እስካሁን ኛ እስካለንበት ጊዜ ድረስ የደረሰ መሆኑን ደግሞ ጳውሎስ በሮሜ ምዕራፍ አምስት አስራ ሁለት ላይ እንዲህ ብሎ ይናገራል። ሞት ኃጢአት በአንድ ሰው ምክንያት ያጥቶ ወደ ዓለም ገባ ይላል። በኃጢአትን ምክንያት ደግሞ ሞት ገባ ይላል። ስለዚህ ሞት ለሰው ሁሉ ደረሰ፣ ምክንያቱም ሁሉም ኃጢአትን ስላደረጉ ብሎ የሚያስቀምጥበት ክፍል አለው ማለት ነውና ይሄ ሁሉ ነገር በዛ ባለመታዘዝ ምክንያት የመጣው ውጤት እንደሆነ እናያለን። ነገር ግን መጨረሻው ግን እንግዲህ በጣም እንደ ጨለመ ግን ደግሞ እንደማይቀር ቀጥሎም በምናየው ክፍል እናያለን። ነገር ግን እግዚአብሔር ለዚህ መፍትሄን እንዳስቀመጠ ይሄ ሞት የተባለው እንግዲህ የኃጢአት ውጤት የሆነው ሞት በክርስቶስ አማካኝነት እንደተሸነፈ፣ ድል እንደተነሳ መጽሐፍ ቅዱስ ያስቀምጥልናል ማለት ነው እና ውጤቱ ግን ብዙ ውጤቶች መጥተዋል ትልቁና ዋናው ደግሞ የሞት ውጤት እንደሆነ እንመለከት እግዚአብሔር ይባርክሽ እህቴትትና ወንድሜ በረከት አንድ ደቂቃ ልስጥህ ያ ምንድን ነው እዚህ የተሰጠው በዘፍጥረት 3 አስራ አምስት ላይ እህቴትትና ነክተዋለች ነገር ግን ሶስት አስራ አምስት ላይ የተሰጠው የመጀመሪያው የወንጌል ተስፋ ምን ነበር እንግዲህ እዚህ ቁጥር አስራ አምስት ላይ ያለ ሁለት እዚህ ምዕራፍ ሶስት ላይ ያለ ሁለት ነጥቦችን አንደኛ በአንተና በሴቲቱ መካከል በዘርህና በዘርዋ ጠላትነትን አደርጋለዋል አሁን አንድ ሆናችኋል እግዚአብሔር እያለ ያለ አሁን አንድ ሆና ድም ስለሰማችሁ ከሰይጣን ጋር አንድ ሆናችኋል ነገር ግን ጠላትነትን አደርጋለሁ አለና ያ ጠላትነት ደግሞ በምን አማካኝነት ይመጣል በሚወለደው ልጅ አማካኝነት ይመጣልና ያ ልጅ በአንተና በሴቲቱ በዘርህና በዘርዋ መካከል ጠላትነት እርሱም ራስን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ እያለ ሲናገር እንመለክታል። እንግዲህ ይሄን እየተባለ ያለው ለማን ነው? ለሰይጣን ነው፣ ወይም ደግሞ ለእባብ ነው እየተባለ ያለው ነገር ግን አንተ ልትቀጠቅጠው ምትሞክር እግሩ ነው ምትቀጠቅጠው። ነገር ግን እሱ መንን ራስን ራስ የእባብ ራስ ደግሞ ምንድ ነው መጨረሻው ነው። ስለዚህ ያጠፋሃል ከሴቲቱ የሚወለደው እያለ ሲናገር እንመለከታልና ያን ጠላትነት እግዚአብሔር በክርስቶስ አማካኝነት በትክክል ሲያሰምር እንመለከታለን። ሁለተኛው ነጥብ ደግሞ ቁርበት አለበሳቸው። ቁርበቱ ደግሞ የምንድን ነው? የጠቦት ነው እና ያም ደግሞ ምንድን ነው? የክርስቶስን በጸጋ የክርስቶስን ጸጋ ልብስ ነው የሚያሳስበውና፣ ሰው በቅጠል አይዘልቅም። ነገር ግን ይሄ ዘላቂ የሆነን የሚሸፍን መሆኑን ነገር ግን መንፈሳዊ ነው እየተናገረ ያለው። በተለይም ደግሞ በእርሱ በመሞቱ አማካኝነት ያጠቦት ሞቷል። የሚሞተውን ደግሞ ኢየሱስን መስዋዕት የሚሆነውን ኢየሱስን የመጀመሪያውን መስዋዕት እግዚአብሔር አቀረበ። በዛው ደግሞ ኢየሱስን እያሳየ የሚሞተው የጸጋውን ልብስ የሚያለብስህ አለ ይመጣል እያለ ስለዚህ ይሄ የመጀመሪያው የተስፋው ቃል የመሲሁ መገለጥ ነበር ማለት ነው። ውድ አድማጮቻችን እንግዲህ የኃጢአትን ውጤት እግዚአብሔር ደግሞ ያስቀመጠውን መፍትሄ የመጀመሪያውን የወንጌል ተስፋ ዛሬ አይተናል። በሚቀጥለው ሳምንት በአዲስ ርዕስ እስክንገናኝ ድረስ መልካም ሳምንት እያልኩኝ ለሚኖራችሁ ጥያቄ ወይም አስተያየት በስልክ ቁጥራችን 0910828828 ላይ ሁልጊዜ ብደውሉልን በራችን ክፍት ነው። እግዚአብሔር ይባርካችሁ። መልካም ሳምንት።